Voice of America BOOM Aankh mein kho ke gendati teru venne ፀሐዬ ዮሐንስ በዚህ ዜማ የሚያከብራት እንግዳ ነች ያለችኝ ዛሬ የት ነበርሽ ንጉሴ፣ ለሰብአዊ መብቶች ለአካል ጉዳተኞች በመከራከር ትታወቃለች። የት ነበርሽ ነበርሽ በልጅነት በማጅራት ገትር በሽታ ምክንያት ለአይነ ስውርነት የተዳረገችው የሰላሳ አምስት ዓመቷን የአካል ጉዳትና ሴትነት ያልበገራትን የት ነበርሽን ስራዎቿን የማያውቅ የለም ለማለት እደፍራለሁ። ዛሬ ጋበስኳት የት ነበርሽ ነበር ራይት ላይቭሊሁድ በተባለና ና ቢሮው ስዊድን ስቶክሆልም በሆነ ድርጅት አማራጩ የኖቤል ሽልማት የተባለ ታላቅ ሽልማት አሸናፊ በመሆኗ ነው። የአካል ጉዳተኞች እምቅ አቅማቸውን አውጥተው ስራ ላይ ማዋል እንዲችሉ፣ መብታቸው እንዲከበር፣ በህብረተሰብም እንዲታቀፉ በመስረቷ የማህበረሰቦችንም አመለካከት እንዲቀየር ስላስመዘገብ የሚያስፈልጋቸው ክንዋኔ ለሽልማቱ መርጠናታል ብሏል ድርጅቱ ሲያከብራት። የት ነበርሽ ንጉሴ፣ ለዚህ የሚገባሽ ለሆነ ሽልማት በመብቃትሽ እንኳን ደስ ያለሽ እላለሁ። ለዚህ ሽልማት በመብቃትሽ ምን ተሰማሽ? እንኳን አብሮ ደስ ያለን ቆንጂት። ይህ ሽልማት በዓለም አቀፍ ደረጃ እጅግ ትልቅ ስፋ የሚሰጠውና በሰው ልጆች ሕይወት ላይ አዎንታዊ የሆኑ ለውጦች ላመጡ ሰዎች የሚሰጥ ነገር ነው እና ብዙ ጊዜ እንግዲህ እንደዚህ አይነት ትልልቅ ዓለም አቀፍ የሆኑ ሽልማቶች በጊዜ የሚመጡ አይደሉም። ብዙ ከሰራሽና ብዙ ከኖርሽ በኋላ የሚመጡ ናቸው እና ለእኔ በዚህ ወቅት በመምጣቱ በጣም አስደስቶኛል። በዛው መጠን ደግሞ ያው የመስራት ኃላፊነቴንም ጭምር እጅግ ጨምሮብኛል። በአጠቃላይ እጅግ በጣም ተደስቻለሁ። እሺ፣ በጣም አመሰግናለሁኝ። የት ነበርሽ ለአካል ጉዳተኞች መታገል ከጀመርሽበት ጊዜ አንስቶ ባከናወንሻቸው ስራዎች ነው ለዚህ ሽልማት ልትበቂ የቻልሽው። አሁን ኃላፊነት አለብኝ ስራዬን በበለጠ ጥንካሬ እንድቀጥል ብለሻልና ቀጣዩ ፈተና ምንድን ነው የሚሆነው? ቀጣዩ ኃላፊነትሽ ቅድም እንዳስቀመጥሽው ያው እንግዲህ የአካል ጉዳተኞች የመብት ሁኔታ በተለይ እንደ ኢትዮጵያ ባለ ታዳጊ ሀገር ገና እምርታ እያሳየ ነው ያለው እና አሁን ይሄ እውቅና በድርጅት ደረጃ የተሰጠ ሳይሆን በግለሰብ ደረጃ የተሰጠኝ እውቅና ነው እና እስከ ዛሬ ድረስ ብዙዎቹ የማደርጋቸው እንቅስቃሴዎች በድርጅታዊ መዋቅሮች ውስጥ የታጠሩ ናቸው። በኢትዮጵያ ውስጥ ደግሞ እንደምታውቂው ያው በጎ አድራጎት ድርጅቶችና ማህበራት የሚንቀሳቀሱበት የራሱ የሆነ የህግ ማዕቀፍ አለ እና የራሱ የሆኑ ውስንነቶች ያሉት ወይም የራሱ የሆኑ ክልከላዎች ያሉት ህግም አለና ከዛ አንጻር ጠቃሚ በሆነ ወይንም ለውጥን በሚያመጣ መልኩ የመብት ትግሉን ለማካሄድ ትንሽ ከባድ ነበር ብዬ አስባለሁ። ይሄ ግን እውቅና በዓለም አቀፍ ደረጃ የት ነበርሽን እንደ አንድ ግለሰብ ለዚህ የተጋጅ ሰው አድርጎት ስለሚያያት ምናልባት በግለሰብ ደረጃ ለውጦችን ወደፊት ይዞ ለመሄድ ያስችለኛል ብዬ አስባለሁ። ከድርጅታዊ መዋቅሮቹ በተጨማሪ ረጅም አመታት ተቆጥረዋል። ለአካል ጉዳተኞች፣ ለሴቶች፣ ለሴቶች ልጆች ደህንነት፣ መብት፣ ትምህርት ስትሟገች እና የአካል ጉዳተኛ ሴቶች ማዕከልም አንዷ መስራች ነሽ እና አሁን ደግሞ ላይት ፎር ዘ ወርልድ ለሚባለው ድርጅት ነው እንደምረዳው የምትሰሪው እንደገለጽሽው ቀደም ሲል የኢትዮጵያ የአካል ጉዳተኝነት እና የልማት ማዕከል የሚል በሀገሪቷ ውስጥ የሚካሄዱ የልማት ስራዎች በጠቅላላ አካል ጉዳተኞችን ያካተቱ እንዲሆኑ የሚጥር የሚሰራ ተቋም ነው። ኢትዮጵያ ውስጥ ያቋቋም ነው። ይሄ ደግሞ ኢትዮጵያ ስንል ከተማ ብቻ ሳይሆን ወደ ገጠሩም ወደ ዞኑም እየወረደ የሚሰራ በአንድ በኩል የራሳቸውን የአካል ጉዳተኞችን አቅም በኢኮኖሚ የሚገነባ ነው። ከመቶ ሀያ በላይ የተለያዩ በአካል ጉዳተኞች የተቋቋሙ ቡድኖችን በተለያዩ ክልሎች የኢኮኖሚ ድጋፍ እያደረግን በተለያዩ የገቢ ማስገኛ ስራዎች ላይ የሚሳተፉ አድርገናል። ምክንያቱም አንደኛው የአካል ጉዳተኞች መገለል ምክንያቱ በኢኮኖሚ ዝቅተኛ ስለሆኑ እና ከልመና ጋር በቀጥታ ሩ ሰብአዊ ክብራቸው ብዙ ጊዜ ይገፈፋል። ሁለተኛው ይህን ልማት እናካሄዳለን የሚሉ አካላት መንግስትም፣ የግል ዘርፍም እንዲሁም ደግሞ መንግስታዊ ያልሆኑ ተቋማት ተገቢው ክህሎትና ግንዛቤ ኑሯቸው እነዚህን አካላት በቋሚነት እንዲያሳትፏቸው ነው ያደረገው። ላይት ፎር ዘ ወርልድ በዋነኛነት በኦስትሪያ ውስጥ የሚገኝ የልማትና የአካል ጉዳተኝነት ጉዳይ ላይ የሚሰራ ዓለም አቀፍ ግብረሰናይ ድርጅት ነው። በአሁኑ ሰዓት ለእነሱ በዓለም አቀፍ ደረጃ የአካል ጉዳተኞች የመብትና የመካተት አማካሪ ሆኜ ነው የምሰራው። ይሄ እንግዲህ በፊት ብቻ የነበረውን የኔን የስራ ወሰን በዓለም አቀፍ ደረጃ ያደርገዋል። ስለዚህ በርካታ የአፍሪካ ሀገራትን በላቲን አሜሪካ እንዲሁም በኤስያ ውስጥ ለሚገኙ የድርጅቱ ፕሮግራሞች በተለይ አይነት ጦርነትን በመከላከል ላይ አካቶ ትምህርትን ለሁሉም አካል ጉዳተኛ ህጻናት እስከ ማድረስ አንጻርና ቤት ለቤት እየሄዱ የተደበቁ አካል ጉዳተኛ ህጻናትን እያወጡ ተገቢ የሆነ የታድሶ አገልግሎት እንዲያገኙ እና ወደ ትምህርት ገበታ እንዲገቡ ከማድረግ አንጻር የሚሰሯቸውን ስራዎች በአጠቃላይ መብትን መሰረት ያደረጉ እንዲሆኑ የምክርና የቴክኒክ ድጋፍ አገልግሎት ነው የሚሰጠው። አሁን ይሄ ስራዬ ኢትዮጵያንም እንዳንድ በድርጅቱ ከሚረዱ ፕሮግራሞች እንዳንድ አካል ይጨምራል። በአሁኑ ወቅት ኢትዮጵያ ውስጥ በአመት ወደ ሰባት ነጥብ አራት ሚሊዮን ዩሮ ኢትዮጵያ ውስጥ ባለው ጽህፈት ቤታችን በኩል ከተለያዩ አጋር ድርጅቶች ጋራ እያደረግን እንሰራለን ማለት ነው። የት ነበርሽ አንቺ? የብዙዎች አርአያ ነሽ። የአንቺ አርአያ ማን ነው? ማን ናት? እኔ በጣም ጥሩ ጥያቄ ነው። እኔ አንድ አርአያ አለኝ ብዬ የማስበው ሰው የለኝም። በየቀኑ ትልልቅ ስም ያልተሰጣቸው ሰዎች ሳይቀሩ ለእኔ በጣም መልካም ነገራቸውን እወስዳለሁን ግን በዋነኛነት እኔ ካቶሊክ ትምህርት ቤት ነው ያደግኩት። ሻሸመኔ የካቶሊክ ሀይነት ሯን ትምህርት ቤት ነው እና እዛ ውስጥ ስለ ማዘር ትሬዛ በጣም በተደጋጋሚ ይነገረኝ ስለነበረ በማዘር ትሬዛ በጣም ብዙ ነገሮቼ አዎንታዊ የሆኑ ተጽዕኖዎች አላቸው። ከዛ በተጨማሪ ኢትዮጵያም የሆኑ በጣም በጣም ብዙ መወስዳቸው ሰዎች አሉ እና እኔ በአንድ አራያ ላይ ብቻ አልመሰረትም። በብዙ መልኩ በብዙ ሴቶች ብዙ አራያዎች አሉኝ እና አበበች ጎበና ነው መመልከት ይቻላል። እነዙ ምራን ስለ እኩልነት ያላቸው እቃ እንጂ ሰው ሲሰበር አይጣልም ብለው የሚያምኑ ለሰዎች እኩልነት ላይ የሚያምኑ እነዚህም ሰዎች በጣም ብዙ የምማረባቸው ሰዎች ናቸው፣ እና እንደ መታደል ነው መቆጥረው። አንድ ብቻ አርአያ የለኝም። በተለያዩ ነገሮች በአለም አቀፍ ደረጃ የምማናቃቸው ሰዎች የኔን ህይወት በጣም በብዙ መልኩ አወንታዊ በሆነ መልኩ መክተውታል ብዬ አስባለሁ። ለአንዲት ሴት ልጅ የአካል ጉዳተኛ የሆነች ሴት ልጅ ወይም ደግሞ የአካል ጉዳተኛ ባትሆን ለአንዲት ሴት ልጅ በዚህ ሰዓት ምን ምክር ትለግሻለሽ? በዚህ ደረጃ ላይ ደርሰሽ ለትልቅ ሽልማት የበቃሽ ሰው ነሽ፣ ገና ብዙ ስራ ለመስራት የተነሳሽ ሰው ነሽ። ምን ትያለሽ ለአንዲት ሴት ልጅ? እንግዲህ እኔ በዋነኛነት ሴትነት ለእኔ ዝቅ የሚያደርግ መስፈርት አይደለም እና በዛም የተነሳ እያየሁ ያደግኳቸው መልካም አርአያዎቼ ሴት መሪዎች ስለነበሩ ትልቅ ደረጃ ላይ ደርሻለሁ ብዬ ነው የማስበው። ሴት ልጅ ማለት በተመቸና በደላ ወይም በተደላደለ ወቅት ብቻ የምትወጣ አበባ አይደለችም እና እንደምናውቀው ቤተሰብም ሆነ ማህበረሰብ በአስቸጋሪ ሁኔታ ውስጥ ሲሆን ሴት ልጅ ብልሃት ይዛ ብቅ ትላለች እና እኔ ሌሎችን ሴቶች የምመክረው አትችሉም ብለው የሚነግሯችሁ ሰዎች የእውቀታቸው መወሰን ወይም መገደብ ነው እንጂ የእናንተ አለመቻል ስላልሆነ በመቻል በማሳየት ሁኔታዎችን ለውጡ ብዬ እነግራቸዋለሁን። በተለይ የሁለት ሴት ልጆችም እናት እንደመሆኔ መጠን ልጆቼ የሚችሉትን እነሱ እንዲያወጡ እና ሰዎች አትችሉም ብለው ሲነግሯቸው እንዳይቀበሉ እና አልችልም፣ አይቻልም የሚለው ነገር ቦታ እንዳይኖረው እነሱ ጋር መምከር እፈልጋለሁ። ተለምዶ የሚባለው ከእያንዳንዱ ጠንካራ ወንድ ጀርባ ነው አንዲት ሴት አለች የሚባለው። እኔ ግን እንደውም ከእያንዳንዱ ጠንካራ አንዲት ጠንካራ ሴት አለች የሚባለው ግን አይ ቲንክ ከወንዶቹ በፊት ናቸው። ችግሩ አይናችን ቀድሞ ወንዶቹን እያየ ነው እንጂ ሴቶችን ያላየ ናቸው ብዬ ነው ማስበው። ምክንያቱም ከእያንዳንዱ ስኬታማ ከምትዩ ወንድ ጀርባ ለምሳሌ አምባሳደሩን፣ ፕሬዚደንቱን ብትወስጂ ሕይወታቸውን ሙሉ እያበላች እያጠጣች፣ ሬስቶራንት ሆና፣ ላውንደሪ ሆና፣ ፕሮቶኮል ሆና ያንን ሁሉ ያሳለፈች እናት ያ ሁሉ ውለታዋ በገንዘብ ቢሰላ በህይወት ዘመናችን መክፈል የማንችለው ይሆናል። እና ስላልከፈልናቸው ብቻ ሴቶችን ለሚያረጉት ስራ ለሚከፍሉት ሁሉ ትልቅ ነገር ዝቅ ያለ ቦታ አንስታቸው ብዬ አስባለሁ። ይሄ ስራቸው ፔሮል ላይ ስላልተመዘገበ ዝቅ አድርገው እንዳያዩ ጥሬን ማቅረብ ይፈልጋለሁ። ነገ የተሻለ ቀን ነው ብዬ አስባለሁ። ትክክል ብለሻል። እንግዲህ ይሄ የተሰጠሽ ሽልማት ይበልጡን እንደሚያበረታሽ ወደፊትም ደግሞ ብዙ ስራዎችሽን እንደምናይ ለሌሎችም አርአያነትሽ እየጎለበተ እንደምሄድ ተማመናለሁ። በድጋሚ እንኳን ደስ ያለሽ። እኔም በጣም አመሰግናለሁ። ይሄ የሁሉም የኢትዮጵያውያን ድል ስለሆነ እንኳን ደስ ያለን ብዬ እኔ መደምደም እንደምፈልጋለሁ። ለነበረ እንግዲህ ከልብ አመሰግናለሁ። ቆንጆ አመሰግናለሁ። የትነበርሽ ንጉሴ